የመሰረተ ልማት እቅዶች ዝግጅት ማስተባበሪያ ጽፈት ቤት ባለፈው ሳምንት በኮት ዲቯር ባደረገው ጉባኤ የአፍሪካ ሀገራት የውጭ አልሚዎችና አበዳሪዎችን ለመሳብ የሚያዘጋጇቸው እቅዶች ቅንጅት የሚጎድላቸው እንዲሁም በአንድ ማዕከላዊ ቋት የተሰባሰቡ አይደሉም ብሎ ገምግሟል። በዚህም ምክንያት አልሚዎችና ባለሀብቶችን ወደ አህጉሪቱ መሳብ አልተቻለም። ድርጅቱ ለዚህ መፍትሄ ብሎ ያስቀመጠው ክፍለ አህጉራዊ የሆኑና በኢንፎርሜሽን ቴክኖሎጂ በመታገዝ የመሰረተ ልማት ፕሮጀክቶችን በማዕከላዊነት የሚያደራጁ የመረጃ ቋት ጽህፈት ቤቶችን ማቋቋም ነው። የመሰረተ ልማት እቅዶች ዝግጅት ማስተባበሪያ ቢሮ ኃላፊው ሼም ሲሙዌምባ የዚህ አይነት ጽህፈት ቤት መቋቋም የልማት ፕሮጀክቶች አልሚዎች በሚፈልጓቸው መልኩ እንዲዘጋጁ እንደሚረዳና በመንግስታትና በአልሚ ባለ ሀብቶች መካከል ሙሉ መተማመን እንዲፈጠር እንደሚረዳ ገልጸዋል። እቅዱ ክልላዊና ዓለም አቀፋዊ ባለሀብቶችን ለመሳብ አጋዥ ነው ቢባልም በአብዛኞቹ የአፍሪካ ሀገራት የመሰረተ ልማት ድርጅቶችን በሞኖፖሊ የመያዝ አዝማሚያ የግሉ የልማት ዘርፍ እንዳያድግ እክል እንደሆነበት ተጠቅሷል። በድሬዳዋ ዩኒቨርሲቲ መምህር የነበሩትና በአሁኑ ሰዓት በኢኮኖሚክስ የትምህርት ዘርፍ የከፍተኛ ትምህርታቸውን የሚከታተሉት አቶ አብዱረዛቅ ሁሴን የኔፓድ አዲሱ እቅድ ጠቀሜታ ቢኖረውም የአፍሪካ ሀገራት ያሉበት ምጣኔ ሀብታዊና ፖለቲካዊ ሁኔታ እቅዱን ለማስፈጸም አዳጋች እንደሚያደርገው ያስረዳሉ። እንደዚህ አይነት እድልን መፍጠሩ አንደኛ ኢንቨስተሮች በቀላሉ የሚፈልጉትን አይነት ፕሮጀክቶች ማግኘት እንዲችሉ ያደርጋቸዋል። ሁለተኛ ደግሞ ሀገራትም የተለያዩ ፕሮጀክቶቻቸው ፋይናንስ የማግኘት እድላቸውን በጣም ሰፊ ያደርገዋል። ማለት ለየት የሚያደርገው ደግሞ ይሄኛው ኢኒሽቲቭ የመሰረተ ልማት ተቋማትን የሚመለከት ስለሆነ እነዚህ ፕሮጀክቶች በጣም ትልልቅ ብር የሚፈልጉ ለምሳሌ ትራንስፖርቴሽን የመሰለ ኮሚኒኬሽንን፣ የውሃ ሲስተሙን፣ ኤሌክትሪክሲቲ የመሳሰሉ ነገሮች ሲሆኑ በጣም ትልልቅ ገንዘብ የሚፈልጉ ፕሮጀክቶች ናቸው እና ኢንቨስተሮች እንደዚህ አይነት ፕሮጀክቶች ላይ ልግባ አልግባ ብለው ከመወሰናቸው በፊት ብዙ ነገሮችን በዲቴይል ያሉ እነዚህ ነገሮች ናቸው በታዳጊ ሀገሮች ተጠቃሚ የሚያደርጓቸው አሉ። ለምሳሌ ገበያው ብዙ ጊዜ ኢንፍራስትራክቸር ሲባል በብዙ አገራት የሚሆን በተለይ በአፍሪካ እና ታዳጊ ሀገራት ላይ ከመንግስት ጋር ነው የሚገናኘው እና ሊበራላይዝድ አይደለም። ፕራይቬት ሴክተሩ በቀላሉ ሊገባበት የሚችልበት አይደለም እና ይሄኛው የሚሆንበት በሁለት ምክንያት አለ። አንደኛ እዛ ሴክተር ላይ የሚገኘው ትርፍ ከፍተኛ ነው በተደጋጋሚ ይጠቀሳል። ለምሳሌ ከኢትዮጵያ አንጻር ሲነሳ ቴሌ በጣም ብዙ ትርፍ የሚገኝበት ስለሆነ መንግስትም በቀላሉ የሚለቀው ነገር አይሆንም። ሁለተኛ ደግሞ እነዚህ ሴክተሮች አንደኛ ለኢኮኖሚው መሰረት ናቸው። ሁለተኛ ትልልቅ ኢንቨስትመንት ስለሚፈልጉ እዛ ሴክተሮች ላይ ፕራይቬት ሴክተሩ ገባ ማለት የመንግስትን ፖሊሲ ኢንፍሉዌንስ የማድረግ እድሉ እየጨመረ ይሄዳል ማለት ነው። የኢትዮጵያን ሁኔታ በተመለከተ ሲያብራሩም ኢትዮጵያ በምስራቅ አፍሪካ ካሉ ሀገራት ከፍተኛ ቁጥር ያላትና አንጻራዊ ሰላም የሰፈነባት ሀገር መሆኗ የተለየ እድል ቢሰጣትም የውጭ ባለሀብትን በመሳብ ረገድ ግን ብዙ እንደሚቀራት ጥናቶችን ጠቅሰው ያብራራሉ። የውስጥ ኢንቨስትመንት ኢንቫይሮንመንቱ የኢትዮጵያ ጥሩ እንዳልሆነ የተለያዩ ዳታዎች ያሳያል። ለምሳሌ ወርልድ ኢኮኖሚክ ፎረም በየአመቱ የሚያወጣው ኢንዴክስ አለ ግሎባል ኮምፒቲቲቭ ኢንዴክስ የሚል በሁለት ሺ ሰባት ሪፖርቱ ኢትዮጵያን ከመቶ ሰላሳ ስምንት ሀገሮች መቶ ዘጠነኛ ያስቀምጣት እና ኢትዮጵያ ለኢንቨስተሮች ያልተመች አትመች ሚሊዮን ነው። በብዛት የሚነቀው ከኢንዴክሱ ጋር እያይዞ የዳሰሳ ጥናት ተደርጎ ነው። ጥናቱ ላይ ኢትዮጵያ ላይ ኢንቨስትመንት ለማድረግ አንደኛ ችግር ተደርጎ የተጠቀሰው ኮረፕሽን ነው። በሁለተኛ ደረጃ ደግሞ ፋይናንስ ተቋማትን ወይም ደግሞ ፋይናንስ የማግኘት እድል በጣም የጠበበ መሆኑ ውጭ ምንዛሬ ከፍተኛ እጥረት አለ እና እሱም እንደ ችግር ሆኖ ተጠቅሷል። የግብር መጠኑ ከፍተኛ መሆኑም ተጠቅሷል። ከዛ ውጭ በአምስተኛ ቢሮክራሲው በጣም አናቂ የሆነ በጣም አስቸጋሪ የሆነ ቢሮክራሲ እንዳለን ተጠቅሷል። እና እነዚህ ነገሮች ኢትዮጵያ ለኢንቨስትመንት ወይም ደግሞ ለመጡ ኢንቨስተሮች እንደ ትልቅ መሰናክል ሆነው የተጠቀሱ ናቸው። በወርልድ ኢኮኖሚክ ፎረም ባወጣው ሪፖርት ላይ ማለት ኔፓድ በአፍሪካ የልማት እቅዶች እንዲሳኩ በሶስት አብይ ጉዳዮች ላይ እርምጃ መወሰድ እንዳለበት ያሳስባል። በመንግስታት ብቻ በሞኖፖሊ የተያዙ በተለይም የቴሌኮሚኒኬሽን ተቋማት ለግሉ ዘርፍ ክፍት መሆን እንዳለባቸው፣ ለልማት እቅዶች ዝግጅት ቢሮዎች የአቅም ግንባታና ማሻሻያዎችን ማድረግ እንዲሁም የፖሊሲ ለውጦችን በማድረግ ክፍለ አህጉራዊ ገበያን ማጠናከር። ለዶቼቬሌ ሬዲዮ ለተጠናከረው ዘገባ አክመል ነጋሽ ቶሮንቶ